ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እንመልከት የእብራይስጥ ቃልን እስቲ ምሳሌ 8፥22። እግዚአብሔር የመንገዱ መጀመሪያ ርሺት የሚለውን ቃለናል አደረገኝ ምን ማለት ነው? ርሽት በቀድሞ ሥራ መጀመሪያ ይሄ የዕብራይስጡ ቃል ቺፍ ገዥ፣ የመጀመሪያ፣ ዋና የሚለውን ቃል ይወስዳል፣ ወይም የተመረጠ ቀዳሚ የሚሉትን ትርጉሞች ይወስዳል። በምንም አይነት አተረጓጎም ይሄ የዕብራይስጥ ቃል ከመጀመሪያው ጀምሮ ስናጠና ፈጠረኝ የሚል እሳቤ የለው። አዎ እኔ ዛሬ ወልጅ ወልጅሃሉ አንተ ልጄ ነ ይላል። ቢጋተን ነው የሚለው ክሪኤትድ ወይም የተፈጠረ አይለውም። ከእግዚአብሔር እንደመጣ ክርስቶስ ተናግሯል። ያ ጥቅስ አውዱ ምንድን ነው ብለን ማየት ይገባናል። ሌላው ራእይ 3 14 ላይ ከዚህ ጋር ተመሳሳዩ የግሪክ ቃል በእግዚአብሔር ፍጥረት መጀመሪያ የነበረው ይላል አይደል? ለሎዶቅያ የተሰጠው መልእክት ላይ ክርስቶስ ለማንነቱ የተሰጠው መጀመሪያ የሚለው አርኬ የሚለውን ቃል ይዛል። አሁንም አርኬ የሚለው ገሽ ማጅስትሬት ኪንግ የሚለውን ትርጉም ይይዛል። አዎ ጌታ በሁሉም ነገር ላይ የሾመው ትዝ ካላችሁ በአንድ ስፍራ በማቴዎስ 28 አሁን ስልጣን በሰማይና በምድር ምን አለ ተሰጠኝ። ስለዚህ አምላክ አብ ሰውን ወደ እርሱ ለመመለስ ያገኘው መፍትሔ እና ለዛም ስራ የሾመው ልጁ ኢየሱስ ክርስቶስን ብቻ ነው። ቀዳሜ አድርጎ በቤተ መቅደሱ ሊቀ ካህን አድርጎ የቀባው ማንን ነው? ክርስቶስን ነው። ይህንን ተመልክተናል። የሚቀባው ከሚቀባው አካል ምንድን ነው? ያነሰ ነው። በመጽሐፍ ቅዱስ ያነሰ ምን ማለት ነው? በስልጣን ተዋረድ ሙሴ አሮን ላይ ሲቀባ አለ። ኢየሱስ ክርስቶስ በፊልጵስዩስ ምዕራፍ ሁለት ተመልክተናል፣ ከእግዚአብሔር ጋር መተካከልን እኩል መሆንን መቀማት እንደሚቆጥር አልቆጠሩም፣ እንደሚገባው አልቆጠሩም። ነገር ግን ወዶ ፈቅዶ ራሱን ባዶ አደረገ፣ የባርያን መልክ ለበሰ ይላል። ኢኳል እኩል፣ ነገር ግን ሳቦርድኔት ምን አለ? ወዶ ራሱን ያስገዛ። ይሄ ሁሉ እኛ በሥነ መለኮት አንብበን ምንሄደው ሳይሆን እኛም እንደ ክርስቶስ ለማን ለአባት ራሳችንን አስገዝተን በእሱ ላይ ተማምነን እሱ ያስጀመረውን እንደሚጨርስ አምነን የሱስ ክርስቶስ በእምነት ሞትን እንኳን ድል እንዳደረገ የምንኖረው ሕይወት ነው። ይሄ አባት ከልጅ ጋር ያለውን ግንኙነት ያሳያል እንጂ አንዱ አንዱን እንደፈጠረ የሚያስተምር አይደለም። ሐዋርያ ሥራ ሁለት ሠላሳ አምስት በጣም የሚገርመው እንግዲህ አሮሲያውያን ስምንት ሁለት ላይ ነው አለ የሚቆሙት ወይም ሐዋርያ ሥራ ላይ ስንመለከት ሁለት 36 ከሁለት 36 በላይና ታች ያለውን ብታገኙ እንኳን ሌላ ቦታ ሳኔን መልስ እናገኛለን። እንዲህ የሚለውን ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታ ጌታዬን ባለፈው ተመልክተናል አይደል? ይሄ ከመዝሙር የተወሰደ ነው። ያህዌ አዶናይን አንዱ መለኮት ሌላውን ጌታ ጌታይን አብ ልጁን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው አለ። ይህ እንግዲህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አብዱን ማየት አለብን። ጥቅሱን ስንመለከት እንግዲህ የኒቃ ጉባኤ ጋር እንመለስና የሰው ልጅ በጣም እኔ የሚገርመኝ ነገር አለ በጣም የሰው ልጅ ድፍረት እና የእግዚአብሔር ትዕግስት ነው የሚገርመኝ። በዚህ ትምህርት ምን አገኘ ብትል? አምላክ ማን ነው? ባህሪው ምንድን ነው? ከእኔ የሚፈልገው ምንድን ነው ብሎ ሰው ከመጠየቅ ይልቅ ሲጠይቁ የነበሩትና ዛሬም ሰዎች የሚቸገሩት አምላክ ምንድነው፣ ሁ ኢዝ ጋድ ሳይሆን እየጠየቁ ሰዎች ራሳቸው የሚታመሙት ዋት ኢዝ ጋድ የሚለውን በመጠየቅ ይሄ አንድ ነገር ልንጋራቸው አለ። እውነት አያስፈልገን ባለፈው አይተናል አደል እዮም። እግዚአብሔርን ልታውቅ ትችላለን ይላል እግዚአብሔር በቃሉ ከሁሉ በላይ ያለውን ልትመረምር ትችላለህን ይላል። ስለዚህ የእግዚአብሔርን ምንነት ይሄ ሳብስታንስ ምርመራ ውስጥ ገቡ። አሬዎስ ያለው ምንድን ነው? አብና ወልድ አንድ አይነት ሳብስታንስ የላቸውም። ወልድ ከአብ ያነሰ ሳብስታንስ ነው ያለው ሲል ኖ ኖ እኩል ሳብስታንስ ነው ብለው ነው የሃይማኖት አባቶች የተከራከሩት ያለው። ይሄ አላስፈላጊ የሆነ የስህተት ትምህርት ውስጥ በርካቶችን በዛ ጊዜ እንኳን እንደመራ እንመለከታለን። ምክንያቱም መጽሐፍ ቅዱስ እግዚአብሔር ምን እንደሆነ ሳይሆን እግዚአብሔር ማን እንደሆነ በመጀመሪያ ሰማይና ምድርን ፈጠረ ብሎ በዘፍጥረት ምዕራፍ አንድ ቁጥር አንድ የሚጀምረው የሚያስፈልገን ያ ነው። እንግዲህ እነዚህን ትምህርቶች እናንተ ከመጽሐፉ ማግኘት ትችላላችሁ። ወደሚቀጥለው እንሄዳለን። አሁንም ሁለተኛው ክፍለ ዘመን አለፈ። ሶስተኛው መቶ ክፍለ ዘመን አለፈ። አራተኛው ክፍለ ዘመን በዚሁ ክርክርና ንትርክ አለፈ። የኒቅያ ጉባኤ ቴዎፍሎስ ያመጣው ትሪኒቲ ሁሉም እኩል ሰብስታንስ ያላቸው በማለት አብ፣ ወልድ፣ መንፈስ ቅዱስ እኩል መለኮታዊነትን የሚጋሩ በማለት ደመደመ። ከዛ እንደዚህ የተለያዩ አመለካከቶች መጡ። ወደ እነዛ አንሄድም። ይህንን ትምህርት በተለይ በ381 ዓ ም የቁስጠንጢንያ ጉባኤ ላይ ስላሴ ይፋዊ የቤተ ክርስቲያን አስተምሮ እንዲሆን ውሳኔ ተደረገ ማለት ነው። በዚህም አብ፣ ወልድ፣ መንፈስ ቅዱስ በአካላዊ ማንነታቸው ሶስት፣ ነገር ግን በባህሪያቸው አንድ ናቸው የሚለው የስላሴ ስሌት በጊዜው ለነበረችው ቤተ ክርስቲያን ይፋ የነገረ መለኮት አቋም ሆነ ማለት ነው። እንግዲህ የስላሴን አስተምሮ የማይቀበሉ ወዲያውኑ ነው የተነሱት። አንዳንዶቹ ዩኒታሪያንዝም ሆነው ተነሱ። ዩኒታሪያንዝም ማለት አንድ ነጠላ አካል ያለው ብቻ ነው መለኮት ማለት የሚል ነው። ወይም ሞናርኪያኒዝም ይሉታል። አንድ ሞናርክ አለ፣ አንድ አብ አለ፣ እሱ ብቻ ነው። ሌላው ኖኖኖ ኖ፣ ባይናቴሪያኒዝም ነው። ባ የሚለው ሁለት ነው። አብና ወልድ ብቻ ናቸው መለኮት ማለት። ኖ ኖ፣ ሌላ አለው። ቅድም ሳብሌስን እንዳየ ነው፣ ሞዳሊዝም። በሶስት ማንነት ራሱን የገለጠ ክርስቶስ የሚባለው አብም እሱ ነው፣ ወልድም እሱ ነው፣ መንፈስ ቅዱስም እሱ ነው የሚለው እንግዲህ አስቡ፣ ቅርንጫፎቹን አስቡ። ዛሬ ድረስ እየተወለደ ነው። እኔ ግን ወደፊት የካሴቱን ክር እናሽከርክርና አስራ ስድስተኛው መቶ ክፍለ ዘመን ሌሉ ሰዳችሁ አስራ ስድስተኛው መቶ ክፍለ ዘመን ሶላ ስክሪፕቱራ የሚባለው መጽሐፍ ቅዱስ ብቻ የሚለው ሃይማኖት ወይም የታድሶ ንቅናቄ የተነሳ። እንግዲህ ይሄ በታድሶ ንቅናቄ ወቅት የተነሱ ሰዎች ዋና አርማቸው ነበር። ስሎጋን ይህ ስለ ጽድቅ በእምነት ስለ ሰው መዳን ቢሆንም ዋናው አስተምሮ ነገር ግን ስለ መለኮትና ሌሎች አስተምሮዎችም የራሱ የሆነን እሳቤ ያስቀመጠ ንቅናቄ ነው። ምንድነው ያሉት? እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነ ሃስ ከዛም በፊት እነ ዊክሊፍ ለእምነታችን መሰረት ባህል አይደለም አሉ። ጳጳሳት የወሰኑት አይደለም። መማክርቶች፣ ፍልስፍና፣ የግሪክ ፍልስፍና ብዙ ገብቶ በመልኮት አስተምሮ ላይ ተጽዕኖ አሳድሮ ነበረ። እንደውም ፕሪንስስ ወይም ልዑላ ነገስታትም ሳይሆኑ ማናማን ብቻ ነው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። እንግዲህ በታድሶ ንቅናቄ ሰዎች አረዳድ የመልኮትን አስተምሮ ቀድሞ ቤተ ክርስቲያን ፈጽሞ ወደ ክህደት ከመግባቷ በፊት የነበረውንና ከቤተ ክርስቲያን ማን ነው ከመጽሐፍ ቅዱስ ጋር የሚስማማውን አስተምሮ ወስደዋል። ስላሴን አሉ የምንወስደው ስለተባለ በቀኖና በመማከርት ስለተወሰነ ሳይሆን እግዚአብሔር በቃሉ ላይ ያስቀመጠው ብርሃን ከሆነ ብቻ ነው አሉ። ነገር ግን በዚህ አቋማቸው ወጥ አይደሉም። መፈተኛው ለአስተምሮ ሁሉ መርህ መጽሐፍ ቅዱስ ነው የሚሉን ቢኖሩ አንዳንዶቹ ወደ ሪዝን ወደ አመክንዮ የሄዱም አልታጡ። እንግዲህ ይህንን ለማንበብ ያስቸግራል። ላይ ነው የሮም ቤተ ክርስቲያን የመጽሐፍ ቅዱስን ብቻ የሚለውን አስተምሮ ስለ ካደቻል እኛም ከክህደቷ በፊት ያለውን መጽሐፍ ቅዱስን ብቻ ይዛ በነበረችበት ሰዓት ቤተ ክርስቲያን ያለውን ነው የምንቀበለው አሉ። እንደውም እሱም ብቻ ሳይሆን ፍልስፍናንም አንሰማም፣ ታዋቂ የሚባሉ የሃይማኖት ሰዎች አባቶች የሚባሉትንም አንሰማም የሚል አመጡ። ሌሎቹ ግን ራሽናሊዝም ወይም አመክንዮን ከመጽሐፍ ቅዱስ ጋር በመቀላቀል ትንሽ የመውጣት አዝማሚያ እንደነበረ ታሪክ ያስተምራል። አሁንም ወደፊት ካሴቱን እናጠንጥነውና እንሂድ። 19ኛው መቶ ክፍለ ዘመን በ19ኛው መቶ ክፍለ ዘመን እንግዲ እንደምናቀው ከዚህ የተሃድሶ ንቅናቄ ውስጥ የታላቁ ዳግም ምጽአት ንቅናቄ ዘ ግሬት አድቨንት ሙቭመንት እንደተነሳ እናውቃል። እነዚህም በዚህ በመለኮት አመለካከታቸው የተለያየ አቋም ሲያንፀባርቁ የነበሩ ሰዎች ነበሩ። አንዳንዶቹ የለየለት ጸረ ስላሴን አቋም የያዙ ነበሩ። ለምሳሌ ጆሴፍ ቤትስ በጣም በህይወቱ የተቸገረው ወልድ ልክ እንደ አብ ፍጹም መለኮት ነው ለማለት እንደተቸገረ ይናገራል። ከፊሎቹ ደግሞ ስላሴ የሚለው ቃል በመጽሐፍ ቅዱስ ባለመግኘቱ የስላሴን አስተምሮ ለመቀበል እንደ እነሱም ሲቸገሩ ይታያል። ምክንያቱም የወጡበት የክርስቲያን ኮኔክሽን የሚባለው ሜቶዲዝም የሚባለው እነ ካልቪን ባፕቲስት ቸርቾች የተለያየ አመለካከት ነበራቸው እየጠራ የሚመጣ ነው ወገኖቼ። እውነት ሁልጊዜ ምን አለው? እምርታ አለው። ትሩዝ ምንድን ነው? ፕሮግሬሲቭ ነው። እያደገ እያደገ እየተመነደገ ምን የሚል የሚሄድ ነው። ነገር ግን እያደገ የሚሄድ ነው ስንል ቀድሞ የነበረውን መሰረት ምን አይልም? አይለቅ ይጠብቃል። አንዳንዶች የስላሴ አስተምሮ አብና ወልድን አንድ የሚያደርግ ነው ይላሉ፣ ምክንያቱም የወልድን መለኮትነት ለመቀበል ስለተቸገሩ። ሌሎቹ ደግሞ አይደለም ይልቅ አስተምሮ ሶስት እግዚአብሔሮችን የሚያስታውቅ ነው የሚለው በተለይ ላፍ ቦሮ የሚባለው ወንድማችን በዚህ ዙሪያ እንደተቸገረና ያለ አንዳንዱ ደግሞ ለዘላለም ራሱን ችሎ የሚኖረው እግዚአብሔር መሞት አይችልምና ክርስቶስ እንደ እግዚአብሔር ራሱን ችሎ የሚኖር ቢሆን ኖሮ በመስቀል ላይ አይሞትም። ስለዚህ እሱ ከአባቱ ያነሰ ነው። ይሄ የመቤዠትን ተልእኮ ሙሉ ስለማያደርገው መለኮት ነው ካልን መለኮት ደግሞ ስለማይሞት ይህንን አስተምህሮ ለመቀበል እንደተቸገረ በተለይ ዋግነር ጆሴፍ ዋግነር፣ ሁለት ዋግነሮች አሉ ይህ እንደተቸገረ ይናገራል። የተቀሩትን መጽሐፍ ቅዱስ ክርስቶስን የእግዚአብሔር ልጅና በእግዚአብሔርም ፍጥረት መጀመሪያ ስላለ ቅድም እንዳየ ነው ወልድ እንደ እግዚአብሔር አብ ሳይሆን ጅማሬው የቅርብ ጊዜ ነው ብለው ይጽፈዋል። በተለይ ዩሪያ ስሚስ ስለዚህ ይህ አቋማቸው በከፊል ሙሉ በሙሉ አሮዮሳብያን ሳይሆን ሰሚ አርያን በከፊል አሮዮሳብያን አስብሏቸዋል። አንዳንዶቹ ወገኖቼ እዛው ላይ ቀሩ ወይ? እነዚህ ሰዎች ሲጀምሩ ይሄ አመለካከት ቢኖራቸውም እዛ ላይ አልቀሩም። የአንዳንድ የምጽአቱ ተጠባባቂዎች ወይም አድቬንቲስቶች ጅማሬ የነበረው ጸለስላሴ አቋም ከተጨማሪ መጽሐፍ ቅዱሳዊ መረዳት ጋር እየተለወጠ እንደመጣ ያሳያል። ሁላችንም ስለ መለኮት ያለን አመለካከት ምን እያለ ነው? እየተሻሻለ እየተለወጠ እንደሚመጣ እናውቃለን። ከስህተት እየወጣ ስለዚህ አንዳንዶቹ እንዲያሉ ኢየሱስ ክርስቶስ ከአባቱ ጋር በመለኮታዊነቱ እኩል እንደሆነ በመናገር በግልጽ አቋማቸውን በመቀየር ከአባቱ ባሕሪ አንዳች የጎደለው ቢሆን ኖሮ እኛን እንደውም ወደ እርሱ ሊያመጣን ወይም ሊያድነን አይችልም ብለው ጻፉ። እነ ኢጄ ዋግነር ክራይስት ኤንድ ሂዝ ራይቸስነስ ክርስቶስና ጽድቁ በሚለው መጽሐፉ። ከዛ በኋላ ኤለን ጂ ዋይትን እናገኛታለን፣ በግልጽ በዚህ ዲዛይር ኦፍ ኤጅ ዘመናት ምኞት ላይ እንዲህ አለች። ከዘላለም ጀምሮ ጌታ ኢየሱስ ክርስቶስ ከማ ጋር ነበረ፣ ከአብ ጋር ነበረ። ኢተርኒቲ ፓስት ዘላለም ጥንት መጀመሪያ የሌለው ከዛ ጊዜ ጀምሮ ኢየሱስ ክርስቶስ ከአብ ጋር ነበረ። ይህንን አማርኛ የተተረጎመውን ገጽ ዘጠኝ ላይ እናገኛለን። አማኑኤል እግዚአብሔር ከእኛ ጋር በሚለው የመጀመሪያው ምዕራፍ ላይ ዘመናት ምኞት አንብቡት። በጣም ውብ የሆነ መጽሐፍ ሌላው እዚህ መጽሐፍ ላይ እንዲህ ይላል፣ የክርስቶስ ሕይወት ከጥንት ከመሠረቱ ከራሱ የመነጭ ላይፍ ኦሪጂናል እንጂ በብድር ቦሮድ ወይም በውሰት ድራይቭድ ከሌላ የተገኘ አይደለም። ላምቦ እንደገና፣ የክርስቶስ ሕይወት ከጥንት ከመሠረቱ ከራሱ የመነጨ እንጂ በብድር ወይም በውሰት ከሌላ የተገኘ አይደለም። ቀጥሎ ያለው እንደገና ይህንን ገጽ አምስት 49 ላይ ታገኙታላችሁ። አሁንም የዘመናት ምኞት አሁንም የዘመናት ምኞት ገጽ 708 እንዲህ ይላል ኃጢአትን መከላከልና ማሸነፍ የሚቻለው ከሶስቱ ከነማን አንዱ በሆነውና ሙሉ መለኮታዊ ኃይል ባለው በመንፈስ ቅዱስ አማካኝነት ብቻ ነው። አያችሁ፣ ስለ መንፈስ ቅዱስ መለኮትነት የትንቢት መንፈስ ጽሁፍ የምንለው የሚናገረውን አንዱ የሆነ ማን ነው? መንፈስ ቅዱስ ነው። አንዱ በሆነውና ሙሉ መለኮታዊ ኃይል ባለው በመንፈስ ቅዱስ አማካኝነት ብቻ ነው። መለኮት ከሆነ መለኮት ነው። መለኮት ካልሆነ መለኮት አይደለም። በመለኮት ውስጥ ምና የለም መደብ ሌቭል የሚባል የለም ስለዚህ መንፈስ ቅዱስን በተመለከተ የተነገረውን እናል ሌላው እጅግ በጣም የሚደንቀው ስፔሻል ቴስቲሞኒስ 1905 ላይ የተጻፈው ይገኛል ክርስቶስ ወደ ሰማይ ካረገ በኋላ ሊልክ ቃል የገባው አጽናኝ የመለኮት ሙላት የሆነው መንፈስ አያችሁ የመለኮት ሙላት በክርስቶስ ዞሮ ይኖራል ወይም ተገልጦ ይኖራል የሚለውን ቃል አይተናል ቆላሲያስ መጽሐፍ መንፈስ ቅዱስም የመለኮት ሙላት እንዳለው ይናገርና ክርስቶስን እንደ ግል አዳኝ ለሚቀበሉና ለሚያምኑ ሁሉ የመለኮታዊውን የጸጋ ኃይል የሚገልጥ ነው። ምን አይነት ጸጋ የሚለውጥ የመንፈስ ቅዱስ ተግባር ምንድን ነው? ሌላ ሰው የሚያደርግ ነው። እግዚአብሔር የተመሰገነ ይሁን አይተናል፣ አደል ይሄ ነገር አስተምሮ ብቻ የጭንቅላት እውቀት ብቻ ሆኖ ከዚህ እንድንሄድ አያስፈልግ የሚለውጥ ነው። ትዝ ይላቸዋል። ሳኦልን የእግዚአብሔር መንፈስ አገኘው፣ ሌላም ሰው ሆኖ ሄደ ይላል። ሳውል ከእግዚአብሔር ጋር ተጠማጥሞ እስከ መጨረሻው አልቆየም፣ እናውቃለን። የእግዚአብሔር መንፈስ ግን ዛሬ ምን የሚለው ሌላ ሰው የሚያደርግ ነው። ሌላ ልብን የሚሰጥ ነው። ሌላ ባህሪን የሚቀርጽ ነው። ሌላ ማንነትን በውስጣችን የሚወልድ ነው። ከዋና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት፣ አሁን ኒቆዲሞስ እውነት እውነት እላለሁ ዳግመኛ ካልተወለድ ወደ እግዚአብሔር መንግስት አትገባም። የሚለውጥ የመለኮተን ጸጋ ኃይል የሚገልጥ ነው። ክርስቶስ እንደ ግል አዳኝ ለሚቀበሉ መንፈስ ቅዱስ፣ በሰማይ ሶስት ህያው ግለሰቦች አሉ። በኋላ እና ለን ሄቨንሊ ትሪዮ። በእነዚህ በሶስቱ ታላላቅ ኃይላት ስም በአብ በወልድ ና በመንፈስ ቅዱስ ክርስቶስን በህያው እምነት የተቀበሉ ይጠመቃሉ። ጥምቀትም በማን ስም እንደሆነ በግልጽ ተቀምጠዋል። እናም እነዚህ ኃይላት ከሰማይ ታዛዥ ዜጎች ጋር በክርስቶስ አዲስ ህይወት ለመኖር በሚያደርጉ ጥረት ይተባበራሉ። መለኮትን እንደ መለኮት መቀበል አለብን። መጽሐፍ ቅዱስ እንደሚናገረው there are three living persons of the heavenly trio. in the name of these three great powers, the father, the son, and the holy spirit, those who receive christ by living faith are baptized. ሰው በኢየሱስ ክርስቶስ ስም ሲጠመቅ ነው እንጂ መንፈስ ቅዱስን የሚቀበለው ሰው በኢየሱስ ስም ካልተጠመቀ አይቀበልም የሚል አስተምሮ አለ አይደል? አይተናል እሱ ስተት እንደሆነ። ለመጠመቅ የሚያስፈልገን ስም መመሪያ፣ እግዚአብሔር የሰጠን የአብ፣ የወልድ፣ የመንፈስ ቅዱስ ስም። መንፈስ ቅዱስን ለመቀበል ደግሞ ጥምቀት ሳይሆን እግዚአብሔርን መታዘዝ እንደሆነ አይተናል። እነዚህ ሁሉ መጥራት አለበት። ከዚህ ዋሉ አመለካከት ውስጥ ካለን መውጣት አለብን። እሺ፣ ይሄ ሁሉ ለእኛ ምንድን ነው? እንግዲህ ወደ መጨረሻው እንምጣ። ይሄ ሁሉ አስተምህሮ ለክርስቲያናዊ ተሞክሯ፣ ለክርስቲያናዊ ልምምድ፣ እኛ ከእግዚአብሔር ጋር ላለን ግንኙነት ምንድን ነው? አስተምህሮን መረዳት አስፈላጊ ቢሆንም ለመዳን ግን መስፈርት ነው። እኒን ሁሉ ካወቅክ በኋላ ነው የምትድነው የሚል ትምህርት የለም። አንድ እሱን ያዙል። ምክንያቱም ስለ መለኮት ያለን አመለካከት እንኳን እየጠራ እየዳበረ የሚሄድና ገና ዘላለም የምንማረው ነው። መጽሐፍ ቅዱስ ግን እንዳለ ያለውን መቀበል ለእኛ ምንድን ነው? ዋስትና ያለው ጉዳይ ነው። ደህንነት ያለው በዛ ነው። ነገር ግን ያልዳበሩ አረዳዶችን እየተውን ስለ መልኮት አስተምሮ ያለን መረዳት እያደገ እየጠራ እንዲሄድ ማድረግ ከእግዚአብሔር ጋር ስላለን ግንኙነት ይህ መሰረታዊ ነውና ልንማር ያስፈልጋል። የስህተት አስተምሮ የተዛባ የነገረ መለኮት ግንዛቤ ግንኙነታችንን ያዳክመዋል ከአምላካችን ጋር ያለውን። እኔ አሁን ስለ ወንድሜ ገለቶ መጥፎ ግንዛቤ ካለኝ፣ የተሳሳተ ግንዛቤ ካለኝ፣ ያለኝ ግንኙነት ምንድን ነው? እየተዳከመ ይመጣል አይደል? እሱም ለእኔም እንደዛ። ስለዚህ ገለቶን ልረዳው የምችለው አብሬው ጊዜ ሳሳልፍ አይደል እንዴ? ሀሳቡን እየተናገረ ሲገልጥልኝ እኔም እንደዛው ሲገልጽ እሱም እኔን እየተረዳ ይመጣል። እኔም እየተረዳሁት እመጣለሁ። ስለዚህ ግንኙነታችንን የሚያዘግጥ መለኮትን ከመለኮትነቱ ደረጃ ማሳነስና አሳንሶ መመልከት ያለንን ለሱ የሚኖረንን አክብሮት ምን እያለ ይመጣል? ፍርሃት እየቀነሰ እንዲመጣ ያደርጋል። ይህ ደግሞ መጨረሻ ላይ የሚመራን ወደ አለመተማመን ነው። ወደ ምን? ወደ አለመተማመን አለመተማመን ደግሞ በእኔና በወንድሜ የገለቶ መካከል አለመተማመን ካለ አንድ ላይ እናገለግላለን እያለን አንድ ላይ ሰማይ እንገባለን እያለን ያ ጠንካራ አጋር እንዳንሆን ያደርገናል። ግንኙነት እየሳሳ እንዲሄድ ያደርጋል። የተዛባ አመለካከት፣ መጥፎ የነገረ መለኮት ግንዛቤ ከታላቁ ተጋድሎ ጋር ይሄ እጅግ በጣም ወሳኝ ነው እንግዲህ እግዚአብሔር በታላቁ ተጋድሎ ውስጥ እሱን እንድናውቀው ባህሪውን እንድናይ ይጋብዘናል። የእግዚአብሔር ባህሪ ምን ላይ ነው? ችሎት ላይ ነው። አደለ እንዴ? ክስ ላይ ነው። ሰይጣን ያነሳው ክስ አለ፣ ውሸት ነው። እግዚአብሔር ትክክል ነው። በዚህ ውስጥ ግን እኛ ከእግዚአብሔር ጋር በመሆን እግዚአብሔር እንዲህ ነው የሚለውን ማንነት ልንገልጥ ተጠርተናል። ስለዚህ እግዚአብሔር እንዲህ ነው ለማለት ለሰው ማወቅ የሚገባንን ያህል ማወቅ አለብን። የለብንም? አለብን። ስለዚህ ወገኖች፣ እንዳንስት ስለ እግዚአብሔር ማንነት በሰይጣን በርካታ የሆነ የስህተት ትምህርት ይሰራጫል። በ1888 ወይም በ19ኛው መቶ ክፍለ ዘመን መጨረሻ አካባቢ አልፋ አፖስተሲ ወይም አልፋ ክህደት የክህደቶች ሁሉ እንግዲህ መጀመሪያ ማለት ተነስቶ ነበረ። ትንቢት እንደሚያስተምረን በመጨረሻ ዘመን ኦሜጋ ክህደት ከአልፋ የሚበልጥና እንደውም ያንን የተመለከተችው ባለራእይ ምንድን ነው? ለእግዚአብሔር ሕዝብ ተሸበርኩ፣ ትሬምብል አደረግኩ ነው ምትለው የሚመጣውን ክህደት ስመለከት ፓንቴዝም የሚለው በነ ኬሎክስ የተነሳው የስህተት ትምህርት ምንድን ነው? እግዚአብሔር አካላዊ ማንነት ያለው አይደለም ነገር ግን ተጽዕኖ ነው፣ ኃይል ነው፣ በተፈጥሮ ውስጥ በዛፉ በቅጠሉ፣ በድንጋዩ ሁሉ ይኖራል አካል አይደለም የሚል ዘ ሊቪንግ ቴምፕል የሚል መጽሐፍ ሲጽፍ ነው አይደል ያ ማተሚያ ቤት የተቃጠለው። እሱ ግን ሌላ ቦታ ወስዶ አሳተመው። ታሪክን መርምሩ እናንተ ወገኖች እንደ ግለሰብ ማንም የነገረንን የመለኮት ጽንሰ ሀሳብ ወይም አስተምሮ የሚመስል እውነት ወይም ውሸት ቁጭ ብለን በጥልቅ በመጽሐፍ ቅዱስ መመርመሪ ያስፈልገናል። ስለዚህ በዚህ በታላቁ ተጋሉ ጭብጥ ውስጥ የህዋ ሁሉ የሆነው አምላክ ስለ እርሱ ማንነት ነገሮች ሁሉ እንዴት እንደሚያስተዳድር በጥንቃቄ እንድንመረምር ዛሬም ኑ እንዋቀስ ይላል አደለ እንዴ። ካሜን ሌታስ ሪዝን ቱጌዘር ኑ እና ምን እንበል እንዋቀስ ኑና እስቲ ቁጭ ብላችሁ እናጥና። እኔ አስተምራችኋለሁ። ልጆችሽ ከእግዚአብሔር ዘንድ የተማሩ ይሆናል ይላል እግዚአብሔር ቃል። ወገኖች ብዙ መጨነቅ የለብንም። እግዚአብሔር ስለ ማንነቱ አንድ፣ በመጽሐፍ ቅዱስ ሁለተኛ፣ በሙላት በክርስቶስ ኢየሱስ ህይወት ገልጦልናል። ስለዚህ መጽሐፍ ቅዱስን ክርስቶስን ከተመለከትን ክርስቶስ የሚናገረን ስለ እግዚአብሔር በቂ ነው። ስለዚህ ዛሬ የምንቀበለው የመለኮት አስተምሮ ሁላችንም ከልባችን ስለ እግዚአብሔር ማወቅ የሚገባንን እውቀት ይዟል ወይ? ከእግዚአብሔር ጋር ያለኝን ግንኙነት የሚያሻሽል ከፍ ወዳለ አንድ ደረጃ የሚያወጣ የእግዚአብሔርን ባህሪ ለዓለም እንድገልጽ የሚጠቅም ነው ወይ ማለት ያስፈልገናል። የእግዚአብሔር ፍቅር ይህን እንመልከትና እንጨርሳለን። መለኮት በጣም ደስ የሚለው በመረዳዳት እንግዲህ ቃሉን ስሙ። በደምብ በምን በመረዳዳት እና አንዱ ሌላውን በማፍቀር አንዱ ለአንዱ ራሱን በማስገዛት የሚኖሩ ሶስት መለኮታዊ አካላት እንዳሉ ያስተምራል መጽሐፍ ቅዱስ። ፍጥረት ላይ አብ፣ ወልድ፣ መንፈስ ቅዱስ እንዴት እንደሰሩ አይተናል። ድነት ላይ አይተናል። የድነት የመዝጊያው አገልግሎት ላይ ራይ 21 22 እንዴት እንደሚሰሩ ተመልክተናል። ኑ እንፍጠር፣ ኑ እንውረድ፣ ማንስ ይሄድልናል፣ ማንስ እንልካለን፣ ይህንን እናድርግ የሚለውን ኤሎሂም በርካታ ቁጥር ያለውን ሲናገር እናያለን። በዋናነት ስለ መለኮት አስተምሮ ሶስት መለኮታዊ አካላት አሉ ለሚለው ማስረጃም እንደሆነ ታውቃላችሁ። የእግዚአብሔር ፍቅር ለምን በሉ? ፍቅር ማለት ከአንድ በላይ በሆኑ አካላት መካከል የሚጋለጥ ግንኙነት ነው። መለኮት በነጠላነት ብቻውን እየኖረ እግዚአብሔር ፍቅር ነው ማለት አንችል። ለኃጢአታችን ሲባል ወሰን የሌለው መስዋዕትነት ከፈለ። አዎ ክርስቶስ ለኃጢአት የሚያስፈልገውን ዋጋ ብቻ የከፈለ ሳይሆን ዛሬም ኃጢአትን ድል ለመንሳት ጸጋውን በነፃ ይሰጣል። እግዚአብሔር የተመሰገነ ይሁን። ይህንን ሳንል ወደ ድምዳሜው ብንመጣ ጥቅም የለው። ይህንን ሳንቀበል ብንዘጋው ጥቅም የለው። ብናነበውም ጥቅም የለው። ለዚህ ነው በራእይ ምዕራፍ 14 ቁጥር 12፣ የቅዱሳን ትዕግስት በዚህ ነው፣ የእግዚአብሔርን ትእዛዝ የሚጠብቁ። ወገኖቼ ቅዱሳን የእግዚአብሔርን ትእዛዝ ምን ሊሉ ይችላሉ? ሊጠብቁ ይችላሉ። ኃጢአትን ድል ማድረግ ይችላሉ። ዛሬ ህግን መጠበቅ አንችልም፣ ኃጢአትን ማሸነፍ አንችልም። ለምን ታዲያ በመጨረሻ ዘመን የሚኖሩ ቅዱሳን ትዕግስት ያላቸው የእግዚአብሔርን ምን የሚሉ ናቸው? ትእዛዝ የሚጠብቁ ናቸው በማን ጸጋ በዚህ በእግዚአብሔር ጸጋ ፍቅር ሆኖ በተገለጠው በክርስቶስ ኢየሱስ አማካኝነት ማጠቃለያ መጽሐፍ ቅዱስ የመልኮት አስተምሮን ሲያስተምር መልኮት ማለት አብ ወልድና መንፈስ ቅዱስን የሚያካትት አንድ አምላክ የሚል በአጭሩ ይህንን አይተናል ይህ አስተምሮ ሶስት እግዚአብሔሮች አሉ የሚል አይደለም ነገር ግን መለኮት ማለት በማንነት በባህሪና በዓላማ አንድ የሆኑ ለዘላለም ሲኖሩ የነበሩ ያልኖሩበትና ወደፊትም የማይኖሩበት ጊዜ የሌላቸው ሶስት መለኮታዊ አካላትን አብን ወልድና መንፈስ ቅዱስን ያካተተ ነው የሚል። ሶስቱ መለኮታዊ አካላት አንድ ሲሆኑ በእግዚአብሔር የፍጥረት የድነት መላውን ህዋ የማስተዳደር ሚና በሰው ሁለንተናዊ መታደስ ውስጥ የተለያዩ ድርሻዎችን የወሰዱና የሚወስዱ ናቸው። እግዚአብሔር አብ ሁሉን የመምራት ድርሻ አለው። ሁለተኛ የመለኮት አካል የሆነው እግዚአብሔር ወልድ ሙሉ መለኮታዊነትን ሳይለቅ ነገር ግን መለኮታዊ መብቱን ወደ ጎን በማድረግ ወዶ እኔና እናንተን ስጋን በመልበስ ፍጹም ሰው የሆነ ለአብ አመራር ራሱን በማስገዛት የተገለጠው አንድያ የእግዚአብሔር ልጅ ወይም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር መንፈስ ቅዱስ ጌታ መንፈስ ቅዱስ ልክ እንደ አብና ወልድ ሙሉ መለኮታዊና ግላዊ ማንነት ያለው በምድር ላይ የመለኮት ወኪል በመሆን ለአብና ለወልድ በፍቃዱ ራሱን በማስገዛት የሚኖረው ሶስተኛው የመለኮት አካል ነው። ይህንን ከቃሉ ልናይ እንችላለን። ወገኖች በርካታ ነገሮችን አይታላል። ይህንን ሁሉ ያደረገው ይህንን ሁሉ የገለጠው እግዚአብሔር ነውና ለእግዚአብሔር ክብር እሰጣለው። ክብር ለሱ ይሁን። ስለዚህ ዘመኑን እንወቅ፣ እንመርምር፣ ቃሉን አቋማችን እንደ እግዚአብሔር ቃል እንደሆነ እናረጋግጥ፣ ቼክ እናድርግ። ጸሎት በማድረግ ይህንን የአገልግሎት ጊዜ እንጨርስና ወደ መጽሐፍ ምረቃው እንሄዳለን። እንጸልይ። ቅዱስ እግዚአብሔር፣ ስለ ቃል እናመሰግናለን። ሁል ሁልጊዜ ታስተምረናለህ። አንተ በዚህ ምድር እስካለን ድረስ ትናገረናለህ፣ ትመራናለህ፣ ትወቅሰናለህ ስንወድቅ ታነሳናል፣ ስንስት ትመልሰናል። ጊዜን ሰጥተ አስቡበት ትላለ። አቤቱ እንዴት ሆደ ሰፊ ነ! አቤቱ ቸርነት እንዴት ሰፊ ነው! ቻይነት ክብር በሰማይ ባርያም በእግር መረገጫ በምድር በኢየሱስ ክርስቶስም ላንተ ይሁን።